በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ዋሽንግተን ዲሲ የተወካዮች ምክር ቤቱ ፊት ተገኝተው ለጥምር ጉባኤው ንግግር አድርገዋል። አባ ፍራንሲስ ለተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ የስደት ችግር፣ የአካባቢ አየር ለውጥ እና የስርዓቱን ቅጥ ባጣ መልኩ መግዘፍን አስመልክቶ ነው። በዩናይትድ ስቴትስ ይፋ ጉብኝት እያደረጉ ካሉት አባ ፍራንሲስ ጋር አብረው የተጓዙት የኤርትራ ካቶሊካዊት ቤተክርስቲያን ሊቀጳጳስ አቡነ መንግስት አብ ተስፋ ማርያም የከነገ በስቲያው እሁድ ፊላደልፊያ ከተማ ላይ ከርእሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር አብረው ይቀድሳሉ። ሄኖክ ሰማግዜር ተከታዩን ዘገባ አጠናቅሯል። ፖፕ ፍራንሲስ ንግግራቸው በእውነቱ በጣም ጥሩ ነበር። እኔም የስደተኞች ልጅ ነኝ ብለው በመጀመራቸው የሁሉንም ሰሚ ልብ ነክተዋል ማለት ይቻላል። እንዲሁም ይህች ሀገርም የስደተኞች ልጆች የሚኖሩባት ሀገር ናት። ከየትም የመጡ ግን ከውጭ መጥተው እዚህ የተቀመጡ ስደተኞች ልጆች ናቸው አብዛኞቹ ብለው ተናግረዋል። ደግሞ በጣም ከባድ መልእክት ያሳለፉት እዚህ የነበሩት ባላባቶች፣ ኔቲቭ አሜሪካንስ የምንላቸው እዚህ የነበሩ ህዝቦች እንደሚገባ በክብር አልተያዙም የሚል መልእክትም በጣም ኃይለኛ መልእክት ነበረ። እንዲሁም አራት ሰዎችን እንደ አብነት ሊሆኑ በመጥራት ሊንኮልን ነፃነትና የመብት እንደ ተጠሪ ወይም መስራች ሆኖ፣ እንዲሁም ማርቲን ሉተር ኪንግ የመብት ታጋይ እና የእኩልነት ጠበቃ ልንለው እንችላለን። እሱንም ወስደው ስለ እኩልነት እና ስለ አንድነት ተናገሩ። ዶሮት ደይ የድሃ ወይም የበሽተኛ የህመምተኛ፣ የጭቁን ሰው መብትና ሁኔታ በሚመለከት ዶሮት ደይ ብዙ የሰሩ ሴትዮ ናቸው እና እሳቸውም እንደ አብነት አርአያ ወስደው በጣም ኃይለኛ የሆነ መልእክት አስተላልፈዋል። በመጨረሻ የቶማስ መርቶን ነው። ቶማስ መርቶን መጀመሪያ አለ እግዚአብሔር የሚገኝ የሆነ ብልጽግና ወይም የሆነ ሀብት ወይም ፕሮግረስ ያሉት በቂ አልሆነም ብቻ ሳይሆን የተሳሳተ አይነት ብልጽግና እንደሆነ። ስለዚህ እግዚአብሔር ባርኮ የሰጠው እድገት ነው። በእውነቱ አባ እንግዲህ እነዚህ አራት አሜሪካውያንን በመጠቀም ነው፣ አቡነ ፍራንሲስ ለአሜሪካውያን እንደዚሁም ለህዝብ ተወካዮቻቸው በማህበረሰባቸው ውስጥ ለውጥ እንዲያመጡ በተለይ የገቢ አለመመጣጠንን በተመለከተ የካፒታሊዝም ስርዓት በእጅጉ መግዘፉን የአካባቢ አየር ለውጥ እንደዚሁም ደግሞ የስደተኞችን ጉዳይ እኔም የስደተኛ ልጅ ነኝ ብለዋል። አስቀድመው እንደገለጹት የእሳቸው መልእክት ለአሜሪካ ሕዝብና ለአሜሪካ ሕዝብ ተወካዮች ያሳለፉት ሰፋ ያለም አንድምታ ይኖረዋልና ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ፣ ለአፍሪካ ሕዝብ በተለይ በምግብ ዋስትና እንደዚሁም ደግሞ የአካባቢ አየር ለውጥ የሚያስከትላቸው መዘዞችን አስመልክቶ የተናገሩት ሰፋ ያለ አንድምታ ይኖረዋል እና ይሄን በእኛ አካባቢ ላሉ ሰዎችስ እንዴት ይታያል ብለው ያስባሉ እርሶ? መልእክቱ ለአሜሪካውያን ብቻ አይደለም። በእርግጥ እዚህ ሆነው ስለሚሰጡት ደግሞ ቀጥታ አሜሪካውያን የሚሰሙት ስላሉ ነው እንጂ ለሁሉም የሚሆን መልእክት ነው። እኛ አካባቢም የአካባቢ በእውነቱ አክብሮትና የተፈጥሮ እንክብካቤ በጣም አስፈላጊ እንደሆነ እኛ ራሳችን እናውቀዋለን። ምክንያቱ ያለው አደጋ በጣም ከባድ ነው። እንዲሁም ስለ ድህነት፣ ስለ ፍትህ፣ ሰላም ስለ ሁሉም በሚመለከት ያ ወርቃዊ ህግ ያሉትን በጣም ሀይለኛ ነው። ሌሎች ለአንተ ሊያደርጉሉ የምትፈልገውን ለእነሱ ማድርግላቸው የሚለው ወንጌላዊ ወርቃዊ ህግ እሱን እንከተል ነው ያሉት። በመጨረሻ ማንኛውም ይህንን ቢከተል ሰላም፣ ፍትህ፣ አንድነት እና ብልጽግና ይኖራል ነው ያሉት።